ከኢኮኖሚው ዓለም ባለፉት አስር ዓመታት የኢትዮጵያ የውጭ ንግድ የከፋ አፈጻጸም ማሳየቱን የዓለም ባንክ በቅርቡ ባወጣው ዘገባ ጠቁሟል። ባንኩ የውጭ ንግድ ጉድለቱ በጎርጎሮሳዊው 2015-2016 የበጀት ዓመት ከአጠቃላይ አገራዊ የምርት መጠን 10.4 በመቶ መድረሱን ጠቁሟል። የዓለም ባንክ የኢትዮጵያን ኢኮኖሚ በዳሰሰበት ዘገባው በወጪና ገቢ ንግድ መካከል ያለው አለመመጣጠን ከአጠቃላይ አገራዊ የምርት መጠን 19.8 በመቶ ድርሻ እንዳለው የጠቆመው የዓለም ባንክ ባለፈው ዓመት ለውጭ የሚቀርቡ ሸቀጦች መጠንም ሆነ ዋጋ ጫና ሳድረዋል ብሏል። ባንኩ ከጊዜ ወደ ጊዜ የሚያሽቆለቁለውን የወጪ ንግድ ለመታደግና ኢትዮጵያ በዓለም አቀፍ ገበያ ያላትን ተወዳዳሪነት ለመጠበቅ የብር የምንዛሬ ተመንን እንድታስተካከል ጥቆማ ሰጥቷል። ባንኩ አሁን የኢትዮጵያ ብር ያለው የምንዛሬ ተመን እውነተኛውን የኢኮኖሚ አቅም አያሳይም ባይ ነው። የኢኮኖሚ ባለሙያው አቶ ጌታቸው ተክለማርያም የኢትዮጵያ ብር ምንዛሬ ከሚገባው በላይ ተተምኗል ሲባል ገበያው ለገንዘቡ ያለውን የፍላጎትና የ አቅርቦት መጠን ግምት ውስጥ ባላስገባ መልኩ እየተመነዘረ ነው ሲሉ ይናገራሉ። እንግዲህ የኢትዮጵያ ብር ኦቨርቫሊውድ ሆኗል ሲባል ትክክለኛ የገበያውን ለገንዘቡ ያለውን ፍላጎትና አቅርቦት መጠን ግምት ውስጥ ባላስገባ መልኩ ከዛ ባነሰ መልኩ እየተመነዘረ ነው ያለው ማለት ነው። አንድ የፖሊሲ ጫና ብቻ የሚመጣ አይደለም። ተጽዕኖ ሊያሳድሩ የሚችሉ የተለያዩ ፋክተሮች አሉ ኦቨር ቫሉዌሽኑ ላይ። አንዳንዶቹ ከኢኮኖሚ መሰረታዊ አላባዎች ጋር የሚያያዙ ነገሮች አሉ። ከዛ ውጭ ደግሞ እንዲሁ አርቴፊሻል የሆነ ጊዜያዊ፣ የተወሰኑ የገበያ ተዋናዮች የምንዛሬ ገበያውን ተጽዕኖ በማሳረፍ የገንዘቡን የምንዛሬ መጠን ከሚፈለገው ወይም ገበያ ሊወስነው ከሚገባው ሁኔታ ሊወስኑ የሚችሉበት አማራጭ ይኖራል። ከዛ ውጭ እንግዲህ የፖሊሲ ተጽዕኖም እንዲሁ የራሱ የሆነ አስተዋጽኦ ይኖረዋል። ኢትዮጵያ ቁጥጥር የሚደረግበት የገንዘብ ፖሊሲ ትከተላለች። የኢኮኖሚ ባለሙያዎች እንደሚሉት በዚህ የቁጥጥር ፖሊሲ የገበያው ተዋናዮች የምንዛሪ ተመንን የመወሰን አስተዋጽኦ የተገደበ ነው። በዩናይትድ ስቴትስ የሙራይ ስቴት ዩኒቨርሲቲ የማይክሮ ኢኮኖሚክስ ተመራማሪው ረዳት ፕሮፌሰር ሰኢድ ሀሰን የኢትዮጵያ የገንዘብ ተቋማት የሚገለገሉበት የብር ምንዛሪ ተመን እውነተኛ ዋጋውን አያመለክትም የሚ የሚል እምነት አላቸው። ትክክለኛውን የኢትዮጵያን ብር ዋጋ አያመለክትም። ትክክለኛው ገበያ የሚባለው የጥቁር ገበያ ነው። አሁን የኢትዮጵያ ብር በዛ በጥቁር ገበያ ወደ ሀያ ስምንት ብር ገብቷል። በባንክ የሚደረገው የገንዘብ ቅይይር ወደ ሀያ ሁለት ብር ነው። ሌላው ደግሞ እንደ ሀገሪቱ ውስጥ ያለው የዋጋ ግሽበቶች እየሄዱ ስለሆነ በየጊዜው ለዚህ ነው ዋናው ግሽበቱ እየጨመረ እየጨመረ እየጨመረ ሲመጣ የአገሪቱ ገንዘብ የዋጋ አቅም እየቀነሰ እየቀነሰ ይመጣል እና ይህንን ሳይስተካከል ሲቀርብ ግሽበቱ እየጨመረ ሲመጣ የብር ዋጋ እየቀነሰ እየቀነሰ ይመጣል እና ይሄንን እንደ ኢትዮጵያና ሌሎችም ሀገሮች የብር ዋጋዎቹን የገንዘብ አገራቸው ዋጋ ገንዘብ እንዳይቀየር ያደርጉታል እና ፊክስድ ኤክስቼንጀር ሲስተም ይባላል። የኢትዮጵያ ባንኮች ቢሮ በሀያ ሶስት ብር ከሀምሳ ስድስት ሳንቲም ገዝተው ሀያ አራት ብር ብር አካባቢ ይሸጣሉ። 22 ብር ከ30 ሳንቲም የሚገዙትን የዩናይትድ ስቴትስ ዶላር 22 ብር ከ76 ሳንቲም ገደማ ይሸጡታል። ይኸ የኢትዮጵያ ብሔራዊ ባንክ የታህሳስ 4 ቀን 2009 ዓ.ም መረጃ ነው። የብር ምንዛሪ ተመኑ ከኢ መደበኛው የእጅ በእጅ ምንዛሪ እጅጉን የተራራቀ ነው። የብር የምንዛሪ ተመንን የመወሰን ስልጣን የተሰጣቸው የኢትዮጵያ ብሔራዊ ባንክና ሌሎች ባንኮች ናቸው። ባንኮቹ ከተቀመጠላቸው ዕለታዊ ምንዛሪ ተመን ባነሰ መልኩ ይገበያያሉ። የውድድሩ የመጨረሻው ከፍ ያለ የምንዛሪ ተመን የዕለቱ የምንዛሪ ተመን ሆኖ ይወሰናል። አቶ ጌታቸው ተክለማርያም እንደ ኢትዮጵያ ባሉ ቁጥጥር የሚደረግበት የገንዘብ ፖሊሲ በሚከተሉ አገሮች የውጭ ምንዛሪ ፍላጎትና አቅርቦትን ለመለየት የእጅ በእጅ አሊያም ጥቁር ገበያን እንደ አማራጭ መጠቀም የተለመደ ቢሆንም ትክክለኛ ማለት ግን አይደለም ሲሉ ይናገራሉ። እንደዚህ አይነት የገንዘብ ፖሊሲ ወይም የውጭ ምንዛሬ ፖሊሲ በሚከተሉ ሀገራት ውስጥ እንግዲህ አማራጭ ከማጣት የተነሳ ትክክለኛ የገበያ ዋጋ የቱ ጋር ነው ሊገኝ የሚችለው፣ ትክክለኛ የውጭ የምንዛሬው መጠን እንዴት ይገኝ የሚለውን አማራጭ በማጣት የተነሳ ብዙ ጊዜ ጥቅም ላይ የሚውለው መደበኛ ባልሆነው ወይንም ደግሞ ይሄ በሕገወጡ የገንዘብ ገበያ ውስጥ ጥቁር ገበያ በምንለው ውስጥ ያለው የምንዛሬ መጠን ፍላጎ ማቆሞትን እና አቅርቦትን እንደ ማሳያ ተደርጎ ይወሰዳል። የእውነትም ግን ትክክለኛ የምንዛሬ መጠን እሱ ነው ማለት ላይቻል ይችላል። ጥቁር ገበያውን እንደ አመላካች መውሰዱ ተገቢ ሆኖ እያለ እሱ ግን ትክክለኛ የምንዛሬ መጠን ነው ብሎ መውሰድ ደግሞ ያሳስታል። ለምን ሰዎች ከመደበኛ ወደ ጥቁር ገበያው የሚሄዱባቸው የተለያዩ አይነት ምክንያቶች ስለሚኖሩ አሁን እንደኛ ከፍ ያለ ልዩነት በሚታይባቸው ሀገራት ላይ ትክክለኛ የገበያው ወይ ደግሞ የገንዘቡ ትክክለኛ የምንዛሬ መጠን ብለን ዲፋይን ልናደርግ የምንችለው መደ መደበኛ በሆነው የፋይናንስ ገበያ ውስጥ በሚመነዘርበት መጠንና ጥቁር ገበያ በሚመነዘርበት መካከል ያለ ነገር። የውጭ ንግዳቸው ግብርና ተኮር እሴት ያልተጨመረባቸው ምርቶች ላይ የተንጠለጠለ እንደ ኢትዮጵያ ያሉ አገሮች ከሚገባው በላይ የተተመነ የመገበያ ገንዘብ ለነጋዴዎች አሉታዊም አዎንታዊም ጎና አለው። ኦቨርቫሊዩድ የሆነ ከረንሲ ሲኖር ኤክስፖርተሩ ከፍ ባለ ዋጋ የገዛውን ነገር በርካሽ ዋጋ እንዲሸጥ ይገደዳል ማለት ነው። ያ ደግሞ ኤክስፖርተሩን ስለማያበረታታው ተመልሶ ኤክስፖርት ለማድረግ ያለውን ተነሳሽነት ስለሚጎዳው ኤክስፖርት አፈጻጸሙን መልሶ ደግሞ ይጎዳዋል የኤክስፖርት አፈጻጸሙ ዝቅተኛ ከሆነ ደግሞ መልሶ እንደገና ከኤክስፖርት የተገኘው የውጭ ምንዛሬ ግኝት ትንሽ ስለሚሆን የምንዛሬ ገበያውን መልሶ ጫና ያሳድርበታል ከዛ ውጭ ግን ኦቨርቫሊድ የሆነ ከረንሲ ደግሞ መኖሩ ኢምፖርተሩን ይጠቅመዋል። ነው ለምን በርካሽ የገዛውን ፕሮዳክት ከፍ ባለ ዋጋ እንድሸጥ እድል ስለሚሰጠው፣ ሰዎች እንደውም ኤክስፖርት ከማድረግ ኢምፖርት ማድረግን ይመርጣሉ። እንግዲህ አሁን እንደ ኢትዮጵያ ባለው ኢኮኖሚ ውስጥ ይሄንን ኢምባላንስ ስንመለከተው ለረጅም ጊዜ የቆየ ኢምባላንስ ስለሆነ የዚህ ኢምባላንስ እየሰፋ መምጣት ኢኮኖሚው ላይ ጫና ያሳድራል። ስለዚህ ይሄ ኢምባላንስ ሊቀንስ የሚችልበት ወይም ደግሞ ይሄ አለመመጣጠን ልዩነቱ ሊቀንስ የሚችልበት ነው ሁኔታ ማመቻቸት ተገቢ ነው ነው እንግዲህ የፖሊሲ ሪኮመንዴሽን ይህንን ልዩነት ለመፍታት ከሚያስችሉ ነገሮች አንደኛው ለብር ትክክለኛ የሆነ የምንዛሬ ዋጋ መስጠት ነው። በገበያ ላይ የሚወሰድ የምንዛሬ መጠን በምንሰጠው ሰዓት ኤክስፖርተሩ በትክክለኛ ዋጋ ወይንም ደግሞ ከዓለም ገበያ አንጻር ሲታይ ዝቅ ባለ የገበያ ዋጋ እቃዎችን ይገዛና ከዛ ከፍ ባለ ሁኔታ መሸጥ ስለሚችል ያ ደግሞ ማለት በመካከል ከሚገዛበትና ከሚሸጥበት ድረስ ያሉትን ወጪዎች ግምት ውስጥ ለማስገባት የተሻለ ተወዳዳሪ ሆኖ መስራት ይችላል። እሱ ደግሞ በተራው ብዙ ሰዎች ኢምፖርት ከማድረግ ይልቅ ኤክስፖርት ማድረግን እንዲመርጡ ያደርጋቸዋል እና ማጠቃላይ የኤክስፖርት አፈጻጸሙን ከፍ ማድረግ ይችላል ነው የዓለም ባንክ ህዳር ሀያ ሶስት ቀን ሁለት ዘጠኝ ዓመተ ምህረት ባወጣው የኢትዮጵያ የኢኮኖሚ ዳሰሳ አምስተኛ እትም የብር ምንዛሪ ከሚገባው በላይ በመተ መኑ ምክንያት አገሪቱ በዓለም አቀፍ ገበያ ተወዳዳሪ መሆን ይሳናታል ብሏል። ባንኩ በኢትዮጵያ የገቢና ወጪ ንግድ መካከል ያለውን ልዩነት ለማጥበብ የብር ምንዛሪ መጠንን ማስተካከል ሁነኛው መፍትሄ ነው የሚል የፖሊሲ ጥቆማ አቅርቧል። ረዳት ፕሮፌሰር ሰኢድ ሐሰን ግን የዓለም ባንክን ጥቆማ የአገሪቱን ነባራዊ ሁኔታ ያላገናዘበና ከመጽሐፊ ከመጽሐፍ የተቀዳ ሲሉ ይተቹታል። የዓለም ባንክና የዓለም የገንዘብ ድርጅት አይኤምኤፍ አስተሳሰቦች በአጠቃላይ የስመለከታቸው ከመጽሐፍ የተቀዳ ነገር ነገር ነው ቡክሽ ይባላል እና የሀገሪቱን ሁኔታ ሪያሊቲ የሚያገናዝብ አይደለም። አሁን እነሱ እንደሚሉት እንግዲህ የብር ዋጋ ከቀነሰ የአገሪቱ ኤክስፖርት የምታደርጋቸው ወደ ውጭ የምትልካቸው እቃዎች ዋጋቸው ስለሚቀንስ አንድ አሜሪካዊ ብር ለምሳሌ አሜሪካዊ የኢትዮጵያን እቃ ለመግዛት ሲፈልግ ብርን በቀላሉ ስለሚገዛ የአሜሪካ ብር ጉልበቱ ከፍ ስለሚል የኢትዮጵያን እቃዎች ማንሳት ይችላል፣ መግዛት ይችላል ማለት ነው። እንግዲህ ኤክስፖርት ነው የሚባለው ነው ወደ ውጭ የሚላኩ አገሮችን ኢትዮጵያ እንድትሸጥ ያደርጋል ማለት ነው። ችግሩ ግን ብር ዋጋ ዝቅ ሲል ኢትዮጵያ የምታስገባቸው እቃዎች ዋጋ ከፍ ይላል እና ስለዚህ የኢትዮጵያ በተለይ በውጭ ሀገር እቃዎች የምትመካ ከሆነ የበለጠ ችግር ያመጣበታል። ስለዚህ ኢምፖርት ኤክስፖርት ባላንሱ ሊቀንሰው አይችልም፣ እንዲያውም የበለጠ ሊያስቸግር ይችላል። አቶ ጌታቸው ትክለማርያምም የዓለም ባንክ የመፍትሄ ጥቆማ ሀሳባዊ ነው የሚል ትችት አላቸው። አቶ ጌታቸው በብር ላይ የሚደረግ የምንዛሬ ለውጥ ከዚህ ቀደም በኢትዮጵያ ተሞክሮ ያመጣው ለውጥ የለም ሲሉ ይናገራሉ። የወጪ ንግድ ስርዓቱ መፍትሄ የሚሹ በርካታ ችግሮች አሉበት የሚሉት የኢኮኖሚ ባለሙያው ቁልፉ ለችግሮቹ መፍትሄ ማፈላለግ ላይ ነው ይላሉ። የገንዘብ የምንዛሬ መጠንን ከፍ ማድረግን ብዙ ጊዜ እዚህ ሀገር ተወስዶ ያመጣውን ኢምፓክት አይተናል። እንግዲህ አሁን መንግስት ጠንክሮ ይህንን የገንዘብ የምንዛሬ መጠንን ከፍ ማድረግ ላይ ነው እያለ ለብዙ ዘመናት ብዙ ጊዜያቶች ከሚከራከረው የኢትዮጵያን ኤክስፖርት ለማበረታታት ሞኔትሪ ፖሊሲ መጠቀም ወይንም የገንዘብ ፖሊሲን መጠቀም አዋጭ ሆኖ ከዚህም በፊት አልታየም። የሚያመጣውም የማበረታቻ መጠን በጣም ዝቅ ያለ፣ ይልቁንም ሌሎች ኤክስፖርተሮች ኤክስፖርት ሊያደርጉ የሚችሉበት የሚያነሳሳቸውን ሌሎች እርምጃዎች መውሰድ የተሻለ የፖሊሲ እርምጃ ነው ብሎ መንግስት ያስባል። ለተወሰነ ጊዜ ማበረታቻ ማምጣቷ አላ- አልቀረም። ያ ነገር ማለት የተወሰዱት የምንዛሬ መጠን ለውጦች በተወሰነ መልኩ በኤክስፖርተሮችን በማንበረታታት ረገድ የራሳቸውን አስተዋጽዖ አድርገዋል፣ ግን በመካከል ገበያ ሰንሰለት ውስጥ ያሉ ኤክስፖርተሮችን በዓለም አቀፍ ገበያ ተወዳዳሪ የማያደርጉ ብዙ ፋክተሮች ስላሉ እነሱ ፋክተሮች ባሉበት ሁኔታ ውስጥ ለምሳሌ የሎጂስቲክ ኮስት በሀገር ደረጃ በጣም ከፍ ያለ ነው። ከኢትዮጵያ አንድ ጥንድ ጫማ ወደ ቻይና ለመላክ የሚወስደው ኮስትንና ከኢትዮጵያ ጥንድ ጫማ ሳውዝ አፍሪካ ለመውሰድ የሚወስደው ኮስት አይነጻጸሩ። የቻይናው ዝቅ ያለ ነው። ለምን ሲባል የሎጂስቲክ ኮስቱ በጣም ከፍ ያለ ነው። የጉምሩክና የከስተምስ ፕሮሰሶች በጣም ረጅምና የተንዛዙ ወጪ የሚያስወጡ ናቸው። ኤክስፖርት ለማድረግ ብዙ ማሻሻል ያለብን። እንዲሁም የጥራት ጥበቃ ብዙ አይነት ከዶክመንትና ከ ከሰነድ ጋር ተያይዘው ኤክስፖርት ለማድረግ ብዙ ወጪ የሚያስወጡ ፕሮሰሶች ስላሉ እነሱ ላይ ኢንተርቪን ማድረግ የተሻለ አማራጭ ነው የሚለው ነገር እሱ ነው የሚያከራክረው። የገንዘብ የምንዛሪ መጠንን የዓለም ባንክ በሰጠው ጥቆማ መሰረት ማስተካከል ለኢትዮጵያ የገቢና የውጭ ንግድ ስርዓት የአጭር ጊዜ እንጂ ዘላቂ መፍትሄ እንደማያመጣ አቶ ጌታቸው የሚሆኑ ረዳት ፕሮፌሰር ሰኢድ ሐሰን ተናግረዋል። ኢትዮጵያ ለውጭ ገበያ የምታቀርባቸውን ምርቶች በዓይነትና በመጠን ማሳደግ፣ የግብይት ስርዓቱ ያሉበትን ውስብስብ ችግሮች መፍታት ቀዳሚዎቹ እርምጃዎች ሊሆኑ እንደሚገባ ሁለቱ ባለሙያዎች ጠቁመዋል።